አሁን ቪኦኤ ወደ ዓለም አቀፍ የመገናኛ ብዙሃን ስርጭቱን በማስፋት በ45 የዓለማችን የተለያዩ ቋንቋዎች በሬዲዮና በቴሌቪዥን ፕሮግራሞችን በአድማጮችና በተመልካቾቹ ዘንድ እንዲደርሱ በተለያዩ አምዶች መረጃዎችን እያቀረበ ይገኛል። እኛም የአሜሪካ ድምፅ ሬዲዮ ዋና ስራ አስኪያጅ አማንዳ ቤኔትን ይህንን በማስመልከት ከአድማጮቻችን ጋር እንዲነጋገሩ ጠይቀናል። መልካም ሰባ አሚስት አመት አን ቪኦኤ 75 አኒቨርሰሪ ዊ አር ቶት ኮሚትድ ቱ አር ሚሽን ኦፍ የአሜሪካ ድምፅ ሰባ አምስተኛ ዓመቱን ሲያክብር የተቋቋመበትን ዓላማ ለማሳካት በተለያዩ የመገናኛ ዘዴዎች መረጃ ማሰራጨቱን አጠናክሮ እንደሚቀጥል ለመግለጽ እወዳለሁ። እውነተኛ፣ ተአማኒ፣ ገለልተኛና የማይወግን ዜናና መረጃ ላለፉት 75 ዓመታት እንዳሰራጨን ሁሉ ለቀጣይ 75 ዓመታት የምናደርገውም ይህንኑ ነው። በግሌ እዚህ የአሜሪካ ድምፅ አካል ሆኜ ከእናንተና ከሌላውም ዓለም ጋር ስነጋገር በቅድሚያ ለምን ጋዜጠኛ ለመሆን እንደወሰንኩ ያስታውሰኛል። የተጣለብንን ኃላፊነት ለመወጣት እኔም እዚህ አብረውን የሚሰሩ ባልደረቦችም ዝግጁ ናቸው። ሰባ አምስተኛ ዓመታችንን ስናከብር ለቀጣይ ሰባ አምስት ዓመታት እንድትከታተሉን እየጋበዝኩ ነው። ለቪኦኤ ስራ አስኪያጅ አማንዳ ቤኔት በመቀጠል ያቀረብኩላቸው ጥያቄ እንደ ኢትዮጵያና ኤርትራ የመገናኛ ብዙኃን ነጻነት በሚታፈንባቸውና የመናገር ነጻነት ባልተከበረባቸው አካባቢዎች እንደ አሜሪካ ድምፅ ያሉ የዓለም አቀፍ የዜና ምንጮች ሚና ምንድን ነው የሚል ነበር። I think that international broadcasters like Voice of America play a vital role in countries around the world. እንደ አሜሪካ ድምጽ ያሉ የዓለም አቀፍ የዜና ምንጮች የሚኖራቸው ሚና ብዬ የማስበው ተአማኒ የሆኑ የዜና መረጃ ምንጮች በሌሉባቸው ሀገሮች ክፍተቱን መሙላት ነው። በሀገራችን ያለውን የመናገር ነጻነት ተጠቅመን በዓለም ዙሪያ የሚኖሩ ዜጎች ገለልተኛ ሚዛኑን የጠበቀና የታመነ መረጃ የሚያገኙበትን አምድ መክፈት ነው። እንደዚህ አይነት መረጃን በሚኖሩባቸው አካባቢዎች ለማግኘት እንደማይችሉ እንረዳለን። እናንተስ በተለይ ወጣቶች በስራ ፈጠራና የቴክኖሎጂ ሽግግር መረጃን ከአሜሪካ ድምፅ ሬዲዮ ለማግኘት ምን መጠበቅ እንደምትችሉ ጠይቄ ነበር። አማንዳ ቤኔት እንዲህ ብለዋል። A big part of Voice of America's mission is to tell America's story. And that means telling all of America's story, including the story of Silicon Valley and its entrepreneurial culture. በሲሊከን ቫሊ የቴክኖሎጂ ባህልን ማሳየት የትምህርት ተቋሞቻችንና ስርዓቶቻችንን በዘገባዎቻችን ማሳየታችንን እንቀጥላለን። በርካታ ወጣቶች በዓለም ዙሪያ የማወቅ ፍላጎታቸው ሰፊ ነው። የጤና ጥበቃ ስርዓታችንም የብዙዎችን ሕይወት ያተረፉ በርካታ የቴክኖሎጂ ፈጠራዎችና አሰራሮች የተሞሉ ናቸው። ወጣቶች መረጃዎችን በምታገኙባቸው የቴክኖሎጂ መገናኛዎች በተለይ በሞባይል ስልኮች የምናሰራጫቸው መረጃዎች እነዚህን ሁኔታዎች የሚያሳዩ ይሆናሉ። የአሜሪካ ድምፅ በምትገለገሉባቸው የመረጃ ማሰራጫ አምዶች ለእናንተ የሚያቀርቧቸውን ዝግጅቶች እናንተም የቀደሙት እናቶቻችሁና አባቶቻችሁ በራዲዮ ያገኟቸው የነበሩትን ታማኝ፣ ገለልተኛና አሳታፊ ከሆኑ ዘገባዎችና መረጃዎች ትጠቀማላችሁ የሚል ተስፋ አለኝ። that you will find voice of america to be as reliable interesting and engaging a source of news and information as your parents did the voice of america.